The voice of America, Yamir yeah, Kadam's Radio Tabeno. is a በምርጫ ቦርድ በተጻፈ ደብዳቤ ነው የተላከው። አዋሳ ለሚገኘው የክልሉ ምርጫ ቦርድ ጽህፈት ቤት ነው ይሄ የተደረገው። የምርጫ ምዝገባ ጊዜው ካበቃ በኋላ ትናንትና በአምስት የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ አቶ ስለሺ ፈይሳ ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ በሰማያዊ ፓርቲ ስም ለምዝገባ የቀረቡ ውጪዎች የፓርቲው አባላት አይደሉም ይላል። ዝርዝሩን በቀዳሚው የዕለቱ አቢሮስ እናቀርባለን። ከአለም ዜና መካከል ደግሞ ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ሊቢያ እና ግብፅ ስላደረሰው ጥቃት አጸፋውን አገኘ በመጪው መጋቢት ወር በሚካሄደው ምርጫ ሕዝቡ እንዳይሳተፍ ቦኮ ሀራም ናይጄሪያ ውስጥ ወረቀት በተነ፣ የአውሮፓ ኅብረት ለዚምባብዌ የ27 ሚሊዮን ዶላር እርዳታ ሰጠ፣ የሚሉ ይገኙባቸዋል። ሌሎች ልዩ ልዩ ዘገባዎች፣ ሳምንታዊ ቅንብሮች፣ ስፖርት፣ አፍሪካ ነክ ቅርሶች ና ጤና ከልዩ ልዩ ዝግጅቶቻቸው ጋር በመልክ በመልኩ ተሰናድተው በሁለተኛው አጋማሽ ክፍለ ጊዜ ይጠብቋቸዋል። ጤና ስትልና አድማጮች እንደምንላቸው ያምሽታችኋል ዛሬ የካቲት ዘጠኝ ሁለት ሺ ሰባት ዓመተ ምህረት ነው። የምሽቱ አስተናጋጆች እኔ አዲሱ አበበ ና አሉላ ከበደ ከፕሮዲሰራችን ንጉሡ ታምሬ ከስርጭት መሐንዲሱ ረሻድ ስሜት ና ከሌሎችም ባልደረቦቻችን ጋር አብረናችሁ እናመሻለን። በቅድሚያ ግን የሰአቱን ያለምዜ ነውጠኛው ለውጠኛው የእስላማዊ መንግስት በ21 የግብፅ ኮፕቲክ ክርስቲያኖች ላይ ለፈጸመው ግድያ የግብፅና የሊቢያ የጦር አውሮፕላኖች ዛሬ ሰኞ በወሰዱት አፋጣኝ የአጸፋ እርምጃ ምስራቅ ሊቢያ ውስጥ ያለውን የዚሁኑ አማጺ ቡድን ኢላማዎች መደብደባቸው ተሰምቷል። እስላማዊ መንግስት ሊቢያ ውስጥ አግቶ የያዛቸውን ሰዎች አንገት መቅላቱን የሚያሳይ ቪዲዮ ይፋ እንዳደረገ ነው የግብፅና የሊቢያ የአየር ጥቃት ዳርና ከተማ ላይ የሚገኘውን የቡድኑን የጦር መጋዘን ያወደሙት። የታጋቾቹን መገደል የሚያሳየው የቡድኑ ቪዲዮ ይፋ እንደሆነ የግብጹ ፕሬዚዳንት አብድል ፋታህ ኤል ሲሲ ወዲያውኑ ነበር በአሸባሪው የወንበዴዎች ቡድን ላይ የማያዳግም እርምጃ መውሰድ እንደሚያስፈልግ ቃል የገቡት። ኢነ ምስር ተተፍዝ ነፍስሀ በሐቅ ረድ ወልስሉብ ተውቂት አልሙናስብ ግብፅ የአጸፋ እርምጃ የመውሰድ መብቷ እየተጠበቀ ነው በነዚህ ለሰው ልጅ ህይወት ደንታ በሌላቸው ወንጀለኞች ላይ የሚወሰደው እርምጃም ጊዜ የሚሰጠውና ቦታ የሚመረጥበት ሁኔታ ከቶ የለም ከጥቃቱ በኋላም ፕሬዝዳንት ኤልሲሲ ከካቢኔ አባሎቻቸው ጋር በመሆን ወደ ግብጹ ከፍተኛ ካቴድራል በመሄድ ለኮፕቲኩ ሊቀ ጳጳስ አባ ቴዎድሮስ ዳግማዊና ለአገሪቱ ክርስቲያኖች ሀዘናቸውን ገልጠዋል። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም በሰሜን ምስራቅ ናይጄሪያ ሰዎች በቀጣዩ መጋቢት ወር በሚካሄደው ብሔራዊ ምርጫ እንዳይሳተፉ የሚያስጠነቅቅ ወረቀት በተነ። ከዚህ ሌላ ነዋሪዎች በአገሪቱ ዙሪያ ውጥረት ሊኖርባቸው ይችላል ተብለው ከሚገመጡ አካባቢዎች ቤተሰቦቻቸውን እያራቁ እንደሆነ የምርጫው ውጤት ከታወቀ በኋላ ደግሞ ሊከተል ስለሚችል መነሳሳት እየተዘጋጁ መሆናቸውን የአሜሪካ ድምጽ ራዲዮ ዘጋቢ አን ሉክ ከዳካር በላከችው ዘገባ ጠቅሳለች። አዳነች ፍስሐ ታቀርበዋለች። የናይጄሪያ ቅድመ ምርጫ ወቅት ከኒጀር ዴልታ አንስቶ እስከ ሰሜን ምስራቁ ክፍል ለአንዳንድ ናይጄሪያውያን የፍልሰት ጊዜ ሆኗል። ዘጋቢያችን አን ሉክ በካዱና መንገድ ላይ ካነጋገረቻቸው ጥቂቶቹን እናሰማለን። ባለቤቴ ላለፉት ሦስት ወራት ስትጨቀጭቀኝ ቆይታለች። ዛሬ እንኳ ስልክ ደውላ አስተማማኝ ወደሆነ ቦታ ለመጓዝ ተዘጋጅተናል ስትል ጠይቃኛለች። ማንም በከንቱ ለመሞት የሚፈልግ ሰው የለም። እኔ ራሴ የጦርነትና የቀውስ ከበሮችን ወደማልሰማበት የጎማ ቃጠሎ፣ እንባ አስመጪ ጋዝንና ተመሳሳይ ነገሮችን ወደማላይበት ደቡባዊው ክፍል ለመሄድ ሀሳብ አለኝ። ከምርጫው በፊት እንኳ የተለጠፉ መፈክሮችን መቅደድ፣ መኪናዎችን ማጋየት፣ ሰዎችን ማቁሰል ጀምረዋል። ገና ምርጫ ሳይካሄድ እንዲህ አይነቱ የኃይል ተጠቃሚነት ተግባር ከተፈጸመ በምርጫው ጊዜና ከምርጫው በኋላ ምን ሊከተል እንደሚችል አይታወቅም። ናይጄሪያ ውስጥ ከአራት ዓመታት በፊት የተካሄደው ምርጫ ከበፊቶቹ ምርጫዎች ተዓማኒነት ነበረው በሚል ተሞግሶ ነበር። ይሁንና ከአንድ ሺ በላይ የሚሆኑ ሰዎች መገደላቸው አልቀረም። አብዛኞቹ የተገደሉት በካዱና ክፍለ ሀገር ሲሆን፣ ብዙዎቹ በምርጫውና ከምርጫው በኋላ ነው የተገደሉት። የፖለቲካው ሁኔታ ወደ ማህበረሰባዊ ውጥረት ተለወጠ። ከዚያው ከናይጄሪያ ዜና ሳንወጣ በሌላ በኩል ደግሞ ቦርኖ ግዛት የምትገኘውና ባለፈው ወር በአማጺው ቡድን ቦኮ ሀራም ታይዛ የነበረችው ከተማ መለቀቋን የናይጄሪያ ጦር ኃይል አስታወቀ። ጦር ኃይሉ ዛሬ ሰኞ በትዊተር መልእክቱ እንዳስታወቀው አሸባሪዎቹን ከሞንጉኖ እና ከሌሎችም ክልሎች ለማባረር የተጀመረው ዘመቻ በስኬት ተጠናቋል። ይህ ዘመቻ ግን ናይጄሪያ በቦኮ ሃራም ላይ የምታካሄደውን ጦርነት የሚያግዟትን የኒጀርን የቻድንና የካሜሩንን ወታደሮች ስለማካተቱ የናይጄሪያ ጦር ኃይል አልገለጠም። የናይጄሪያዊ ጦር ኃይል እንዳስታወቀው ከሆነም የተጀመረው የአየርና የየብስ ጥቃት ወደ ሌሎችም አማጺው ቡድን ወደሚገኝባቸው አካባቢዎች በተቀነባበረ መልኩ የሚቀጥል ይሆናል። ይህ በእንዲህ እንዳለ ትናንት እሁድ በናይጄሪያዋ ዮቤ ግዛት ዳማቱሩ ከተማ በደረሰው የአጥፍቶ ጠፊ ጥቃት የሞቶ ሰዎች ቁጥር 13 መድረሱን የፈረንሳይ ዜና አውታር ዘግቧል። አድማጮች ዜና የሚተላለፍላችሁ ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ከተፈረመ ገና አንድ ቀን የሆነው የምስራቅ ዩክሬን የተኩሱ አቅም ውል ዛሬ ሰኞ አፍቃሪ ሩሲያ ተገንጣዮችና የኬቭ ወታደሮች ባካሄዱ የተኩስ ልውውጥ መፍረሱ ተነገረ። ይሁንና ተገንጣዮች ተገንጣይ ወገኖች ለኪየቭ ወታደሮች መተላለፊያ ኮሪደር የፈቀዱ መሆኑም ታውቋል። ነገር ግን የዩክራይን ጦር ኃይል ቃል አቀባይ ቭላዲስላቭ ሴልዝኖይቭ ለሮይተርስ ዜና አውታር ባቀረቡት ቃል በተኩሱ አቁም ሙሉ መሰረት መተላለፊያ የተባለው አካባቢ ቀድሞውንም በዩክራይን ክልል ውስጥ በመሆኑ ተቀባይነት እንደሌለው ገልጠዋል። ሁለቱም ወገኖች ተዋጊዎቻቸውን ወደ ኋላ ለመመለስ ፈቃደኛ እንዳልሆኑ ነው እስካሁን የተገለጠው። የጀርመኗ ቻንስለር አንጌላ መርክል የተኩስ አቁም ስምምነቱ እንዲከበር ለሁለቱም ወገኖች ጥሪ አስተላልፈዋል። በዚያ አካባቢ ያለው ሁኔታ በጥንቃቄ መያዝ ያለበት መሆኑንም ያስታወሱት ሚስ መርክል አሁን የተከሰተው ነገር የማይጠበቅ አይደለም ነው ያሉት። የአውሮፓ ሕብረት ለዚምባብዌ የሁለት መቶ ሰባ ሚሊዮን ዶላር እርዳታ መስጠቱ ተገለጠ። ህብረቱ በፕሬዚዳንት ሮበርት ሙጋቤ አገዛዝ ላይ ማዕቀብ ከጣለበት እንደ አውሮፓ አቆጣጠር ከ2002 ዓ ም ወዲህ ይህ መጀመሪያው ሰብአዊ እርዳታ መሆኑ ነው። ከህብረቱ የተገኘው ይኸው እርዳታ ለጤና፣ ለእርሻና ለመልካም አስተዳደር ማካሄጃ አገልግሎት የሚውሉ መሆኑም ዛሬ ሰኞ ሀራሬ ውስጥ እርዳታው ይፋ በተደረገበት ወቅት ተመልክቷል። በፕሬዚዳንት ሙጋቤና በባለሥልጣኖቻቸው ሰብአዊ መብት ረገጣና በሌሎችም የስልጣን ብልግና ምክንያት የአውሮፓ ህብረት ለዚያች ሀገር የሚሰጠውን እርዳታ ለአመታት ሲልክ የቆየው በሌላ ሶስተኛ እጅ እንደነበር ይታወቃል። ከሌሎች የአፍሪካ ሀገሮች በደረሰበት ጫና ምክንያት ግን የአውሮፓ ህብረት በብዙ የዚምባብዌ ባለስልጣናት ላይ የጣለውን የጉዞ እገዳና የገንዘብ ማዕቀብ ያነሳ ቢሆንም በፕሬዝዳንቱ ሙጋቤና በባለቤታቸው ላይ የጣለውን ማዕቀብ ግን ዛሬም እንዳለ ነው። የዛሬውን የአውሮፓ ህብረት እርዳታ ርክክብ የተፈራረሙት የገንዘብ ሚኒስትሩ ፓትሪክ ቺናማሳ ምስጋና አቅርበው ሲያበቁ በፕሬዝዳንት ሙጋቤ ላይ የተጣለው ማዕቀብ በአስቸኳይ እንዲነሳ ጠይቀዋል። በህንድና በሽሪላንካ መካከል የተፈረመው የኒውክሌር ኃይልን ለልማት ጉዳዮች መጠቀም የሚያስችል ስምምነት በሁለቱ አገሮች መካከል የጋራ መግባባትና መከባበር ለመኖሩ ምልክት ነው ሲሉ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ዛሬ ሰኞ አስታወቁ። ስምምነቱ የተፈረመው አዲሱ የሽሪላንካ ፕሬዝዳንት ከህንዱ ጠቅላይ ሚኒስትር ጋር ኒው ዴሊ ውስጥ በተገናኙበት ወቅት መሆኑም ታውቋል። የህንዱ ፕሬዝዳንት ሞዲ ሲናገሩ ስምምነቱ የሁለቱን አገሮች ሰላም የሚያጠናክር ነው ሲሉም አወድሰዋል። ባይላትራል አግሪመንት ኦን ሲቪል ኒውክሊየር ኮኦፕሬሽን ኢዝ የት ደህንነትን የሚያረጋግጠውና የኒውክለር ለልማት መጠቀሚያ የሚያደርገው ይህ ስምምነት ሌላው የጋራ መግባባታችን ምልክት ነው። ሁለቱ መሪዎች በሰብአዊ እርዳታ ረገድም መግባባት ላይ የደረሰ ስምምነት ፈርመዋል። በመጨረሻም ዛሬ ሰኞ እዚህ ዩናይትድ ስቴትስ ውስጥ ብሔራዊ በዓል ነው ፕሬዚደንትስ ዴ የሚባል በመሆኑም በሚሊዮን ለሚቆጠሩ የአገሪቱ ሰራተኞችና ተማሪዎች ዛሬ የረፍት ቀን ሆነው ውሏል። በዓሉ እንደ አውሮፓ አቆጣጠር በ1879 በብሔራዊ ደረጃ መከበር የጀምረው እዚሁ በፌብርዋሪ ማለት በየካቲት 22 የሚውለው የመጀመሪያው የዩናይትድ ስቴትስ ፕሬዚዳንት የጆርጅ ዋሽንግተን ልደት በዓል በተከበረበት ወቅት መሆኑ ይታወቃል። ቆይቶ ከመቶ ዓመት ገደማ በኋላ ሰራተኛውና ተማሪ የሶስት ተከታታይ ቀናት ረፍት እንዲኖረው በማለት የዩናይትድ ስቴትስ ኮንግረስ እንደ አውሮፓ አቆጣጠር በ1968 በተለያዩ ቀናት የሚውሉ ብዙ በዓላትን ወደ ዛሬ ወደ ሰኞ እንዲዛወሩ ወስኗል። የዛሬውም የፕሬዝዳንቶች ቀን በዚሁ መሰረት ሰኞ እንዲከበር ተወሰነ ማለት ነው። ቀደም ሲል በዓሉ በዋና ከተማ ብቻ ያተኮረ ነበር በ1885 ዓ ም ነው በሌሎቹም ስቴቶች ፕሬዚደንትስዴ ብሔራዊ በዓል ሆኖ እንዲከበር የተወሰነው። ዜናው አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን። ለምሽቱ በርከት ያሉ ዘገባዎችና ቅንብሮች ይዘናል። ወደ ኋላ ከሚሰሙት ፕሮግራሞች አንዱን ለቅምሻ መገናኛ ብዙሃን በጤና ላይ ጫና እንዳላቸው የሚያሳዩ ማስረጃዎች አሉ። በእርግጥ ሁሉም ነገር በእነሱ ላይ ጥገኛ ነው ማለት ሳይሆን መቼ እና በምን ሁኔታ ላይ ነው? ታዳሚውና ኢላማውስ ማን ነው? ይህንን መለየት አስፈላጊ ነው። ኤሊዛቤት ፎክስ የዩናይትድ ስቴትስ የዓለም አቀፍ ልማት ተራድኦ ድርጅት ዩኤስአይዲ የስራ ኃላፊ ናቸው። ዝርዝሩን የጤና ዝግጅት በሁለተኛው አጋማሽ ተጠባበቁ። አሁን ወደ ዕለቱ አብይ ርዕስ ሰማያዊ ፓርቲ በደቡብ ኦሞ ዞን ካቀረባቸው እጩዎች መካከል ሃያ አራቱ በብሔራዊ ምርጫ ቦርድ ትእዛዝ ተሰረዙብኝ ሲል አስታወቀ። በተለያዩ የአገሪቱ ክፍሎችም እጩዎቹን ለማስመዝገብ አያሌ ፈተናዎች እንዳጋጠሙት ይፋ አድርጓል። ምርጫ ቦርድ ግን በሰማያዊ ፓርቲ ቀረቡ የተባሉ እጩዎች የሌላ ፓርቲ አባል ናቸው ነው የሚለው። መለስካቸዋማ ከአዲስ አበባ ዝርዝሩን ልኮልናል። ፓርቲው በአሰራጨው የጽሁፍ መግለጫ እንዳትተው በ2007 ዓ ም ጠቅላላ ምርጫ ተወዳድሮ ለማሸነፍ ከፍተኛ እንቅስቃሴ እያደረገ እንደሆነ ይገልጻል። ሰማያዊ ፓርቲ እንደሚለው በሁሉም የሀገሪቱ ክፍሎች እጩ ተወዳዳሪዎችን ለማስመዝገብ ባደረጋቸው እንቅስቃሴዎች በተለያዩ የምርጫ አካባቢዎች በእጩ ተወዳዳሪዎቹ ላይ በገዢ ፓርቲ አባላትና በምርጫ ቦርድ አስፈጻሚዎች ከፍተኛ እንግልትና እንቅፋት እንደተፈጠረባቸው ያስረዳል። ለአብነት ያላቸውን የጠቃቀስና በደቡብ ኦሞ ዞን ተፈጽሟል የሚለው ግን በራሱ በብሔራዊ ምርጫ ቦርድ በተጻፈ ደብዳቤ ትዕዛዝ የተከናወነ ነው ሲል ይከሳል። የጽሑፉ መግለጫ እንደሚለው በደቡብ ኦሞ ዞን የሚያስፈልገውን ሁሉ አሟልተው የተመዘገቡ 24 የፓርቲ እጩዎች ህገወጥ በሆነ መንገድ ተሰርዘዋል። የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ስለሽፈይሳ ለጋዜጠኞች ተጨማሪ ማብራሪያ ሰጥተው ነበረ። 24ቱንም የፓርቲያችንን እጩዎች የተሰረዙት በምርጫ ቦርድ በተጻፈ ደብዳቤ ነው የተላከው። ሐዋሳ ለሚገኘው የክልሉ ምርጫ ቦርድ ጽሕፈት ቤት ነው ይሄ የተደረገው። የምርጫ ምዝገባ ጊዜው ካበቃ በኋላ ትናንትና በአምስት በአራት አብቅቷል። አስራ ሁለት ሰዓት ላይ ትናንት በአምስት ነው የተጻፈው ደብዳቤው። ከዛ በኋላ ስምንት ሰዓት ከአርባ ላይ ነው እዛ የተመዘገቡበት ወረዳ ደብዳቤው በፋክስ ደርሶ ሊሰረዙ የቻሉት ። ስለዚህ ምርጫ ቦርድ እኮ ነው የሰረዛቸው ያለው እንዳቶ ስለሺ ገለጻ ከሆነ የጎደለ ነገር እንኳን ቢኖር በምርጫ ክልሉ ኃላፊዎችና አስፈጻሚዎች ተነግሮ ይስተካከላል እንጂ ከብሔራዊ ምርጫ ቦርድ በቀጥታ በተጻፈ ደብዳቤ የተመዘገቡ ዕጩዎች ሊሰረዙ አይገባም። ይሄ ለፓርቲው የተለየ ትርጉም እንዳለውም ያረጋግጣሉ። በዚህ ደረጃ ደግሞ ብሔራዊ ምርጫ ቦርድ ከዚህ ሆኖ እዛ አንድ ወረዳ ላይ ያለውን ምርጫዎች ሪጀክት የሚያደርግበት ምንም የሕግ መስፈርት የለም። ይሄ ለእኛ ፖለቲካዊ ትርጉም አለው። መስፈርቱን የሚያሟሉ ሰዎችን ነው ያስመዘግብ ነው። እኛ አራት መቶ ሰዎች አስመዝግበናል። እነዚህን ሰዎች ግን ቅድም በዘረዘርናቸው ምክንያቶች ሁሉ እንዳይመዘገቡ የማከላከልና የማደናቀፍ እርምጃ በገዢው ፓርቲ ምርጫ ቦርድ ውስጥ በሚሰሩ በየደረጃው ባሉ የምርጫ ቦርድ አስፈጻሚዎች በኩል እየተደረገ ነው። ጉዳዩን በተመለከተ ቪኦኤ በስልክ ያነጋገራቸው የብሔራዊ ምርጫ ቦርድ ጸሐፊና የጽሕፈት ቤቱ ኃላፊ አቶ ነጋ ዱፊሳ እንደገለጹት ከሰማያዊ ፓርቲ ጋር ተያይዞ ቢሆን፣ በሌሎች ፓርቲዎች ዘንድ በእጩዎች ምዝገባ ወቅት ተደጋግሞ የታየ ጉዳይ የሌላ ፓርቲ አባል ሆነው ሳለ በአባልነት ላልተመዘገቡበት ፓርቲ በእጩነት ለመመዝገብ መሞከር ነው። ይሄ በሕግ የተፈቀደ አይደለም። ሰማያዊ ፓርቲ እንደሚለው በደቡብ ኦሞ ዞን ሀያ አራት እጩዎቹ ስለ መሰረዛቸው ለቦርዱ ያቀረበው አቤቱታ እንደሌለ የገለጹት አቶ ነጋ ተሰረዙ የተባሉት ሀያ አራት ሰዎች ግን የኦሞ ሕዝቦች ዴሞክራሲያዊ ህብረት ፓርቲ የአመራር አባላትና የፓርቲ አባላት እንጂ የሰማያዊ ፓርቲ አባላት እንዳልሆኑ የተረጋገጠ ነው ብለዋል። የተጻፈው ደብዳቤም ቀደም ሲል የኦሞ ሕዝቦች ዴሞክራሲያዊ ህብረት በደቡብ ኦሞ ዞን ምርጫ ክልል የተመዘገቡትን በተመለከተ ለጻፈው ደብዳቤ በእጩዎቹ ምዝገባ ላይ ጥንቃቄ እንዲደረግ የተጻፈ ደብዳቤ እንደሆነ አቶ ነጋዱ ፊሳ አስረድተዋል። ከዚህ በተጨማሪም የኦሞ ህዝቦች ዴሞክራሲያዊ ህብረት ለ2007 ዓ.ም አገር አቀፍ ምርጫ የመወዳደሪያ ምልክት የወሰደ መሆኑን ተናግረዋል። የሰማያዊ ፓርቲ ምክትል ሊቀመንበር አቶ ስለሺ ፈይሳ በበኩላቸው የኦሞ ህዝቦች ዴሞክራሲያዊ ህብረት ለ2007 ዓ.ም አገር አቀፍ ምርጫ የምርጫ ምልክት ከቦርዱ መውሰዱ እውነት ነው ካሉ በኋላ ህብረቱ በወሰነው መሰረት አባላቱ በዚህ ዓመት በሚደረገው ምርጫ በሰማያዊ ፓርቲ ስም እንደሚወዳደሩ የደረሱበት ስምምነት እንዳለ ያወሳሉ። ይሄ ደግሞ በሀገሪቱ ህግ መሰረት የተፈቀደ እንጂ የተከለከለ አይደለም ሲሉ ይከራከራሉ። የኦሞ ህዝቦች ዴሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ ደግሞ ፓርቲው ጥቅምት 24 ቀን 2006 ዓ.ም ባደረገው የመጨረሻ ጉባኤ ብሎ በሰየመው ስብሰባ ከዚህ በኋላ ከሀገር አቀፍ ፓርቲዎች ጋር አብሮ ለመስራት ወስኖ ይህን ውሳኔም ለብሔራዊ ምርጫ ቦርድ አቅርቦ ተቀባይነት እንደተሰጠውም የቦርዱ ደብዳቤ በእጃቸው እንዳለ ይናገራሉ። በዚህ ውሳኔ መሠረትም በአሁኑ ጊዜ ፓርቲያቸው የራሱን የምርጫ ምልክት ቢወስድም አንድም አባል በዚህ ምልክት እንደማይወዳደር በመግለጽ በሰማያዊ ፓርቲ ምልክት እንደሚወዳደሩና ይህም በየትኛውም የሀገሪቱ ሕግ ያልተከለከለ ነው ሲሉ አረጋግጠዋል። መለስካቸው አማረ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የዕለቱን አብይ ርዕስ ነበር የተከታተላችሁት፣ አድማጮች አሁን ወደ መጽሔቱ የትንታኔ ርዕሶች እናልፋለን። የፈረንሳይ መከላከያ ሚኒስትር ግብጽ ከሀገራቸው ላይ በአምስት ነጥብ ዘጠኝ ቢሊዮን ዶላር የገዛቻቸው ሀያ አራት ራፋኤል የተባሉ ተዋጊ ጄቶችና አንድ ተዋጊ መርከብ ግዢ ውል ሊፈራረሙ ዛሬ ካይሮ ይገባሉ። የግዢ ውል የተዳከመውን የፈረንሳይ ምጣኔ ሀብት ያጠናክራል። የጸጥታ ችግሩ እየተባባሰ ላለው ለግብጽ ወታደራዊ አቋምም ያበረታታል ተብሏል። ሊዛ ብራያንት ለአሜሪካ ድምጽ ከፓሪስ ባስተላለፋቸው ዘገባ ግን ፈረንሳይ ደካማ የሰብአዊ መብት ከበሬታ ሪከርድ ላላት አገር ጀቶቹንና መርከቡን ለመሸጥ መወሰኗ ለምንድን ነው የሚል ጥያቄ የሚያነሱ አንዳንድ ወገኖች መኖራቸውን ጠቅሳለች። ዝርዝሩን ከቆንጅ ራፋል ጀቶቿን ለውጭ ሀገር ለመሸጥ ለዓመታት ስትባዝን ለቆየችው ለፈረንሳይ አሁን ጥሩ ዜና መጥቶላታል። ግብፅ 24ቱን አውሮፕላኖች ልትገዛ መስማማቷን የፈረንሳይ ፕሬዝደንት ፍራንስዋ ኦላንድ ሲያበስሩ፣ ካይሮ ጥራት ያላቸው አውሮፕላኖች በአስቸኳይ መግዛት ፈለገች አሟልተን አቀረብንላት ብለዋል። አውሮፕላኖቹ ቶሎ እንዲደርሷት የጠየቀችው ሀገሪቱን ዙሪያውን በወረሳት የጸጥታ ስጋት ምክንያት መሆኑንም ኦላንድ ጠቅሰዋል። የጎረቤቷ የሊቢያ በሁከት መታመስ አንዱ ሲሆን፣ በመካከለኛው ምስራቅና በሰሜን አፍሪቃ የእስልምና አክራሪዎች ሽብርተኝነትም ጉዳይ አለ። ፈረንሳይ ሁለት ተዋጊ መርከቦችን ለሩሲያ ልትሸጥ ብላ በዩክሬኑ ሁኔታ በተፈጠረው ፍጥጫ ምክንያት የግዷን ሽያጩን በይደር መያዝ ነበረበትና ይህኛው ሽያጭ ዳር መድረሱ የመከላከያ ኢንዱስትሪዋን ያጠናክርላታል። የፈረንሳይ መንግስት የመከላከያ ወጪውን እየቀነሰ ባለበት ወቅት ነው ሽያጩ እየተፈጸመ ያለው። ፒየር ትራን ለዲፌንስ ኒውስ የፓሪስ ዘጋቢ ነው። የፈረንሳይ መንግሥት ከአገር ውስጥ ለሚያዙ ራፋል ጀቶችን ላለመሸጥ ወስኗል። በዚያ ምክንያት የሚፈጠረውን የገቢ ክፍተት ለመሙላት ፈረንሳይ ከውጭ የሚገዛት መፈለግ አለባት። ግብፅ የመጀመሪያ ገዢ ሆና ቀረበች። ጠቃሚና ትልቅ ግምት የሚሰጠው ውል ነው። የሥራ ዕድሎችን ይፈጥራል። በምጣኔ ሀብቷም ረገድ ይጠቅማታል። በተለይ ተዋጊ ጀቶቹን ለሚሰራው ዳሶ አቪያሲዮን ሽያጩ በጣም ይጠቅመዋል። የዳሶ አቪያሲዮን ዋና ስራ አስኪያጅ ኤሪክ ትራፒየን ድምጽን የሰማ ነው። ለፈረንሳይ ራዲዮ በሰጡት ቃል የግብፅ የጦር ኃይል ጀቶቹን በእንቅስቃሴያቸው ላይ ክንዋኔያቸውን ተመልክቶ ረክቷል። እኛም ስራችን አክሩቶናል ሲሉን የተሰሙት። ሁሉም ሰው ተደስቷል ማለት ግን አይደለም። የኢኤልቪ ግሪንስ ፓርቲ መሪዋ ኢማኑዌል ኮስን ድምፅን የሰማ ነው የጀቶቹ ሽያጭ የፈረንሳይን መንግስትና የዳሶ ኩባንያን ገቢ እንደሚያዳብር ይታወቃል ነገር ግን የምጣኔ ሀብትና የማህበራዊ ችግሮች ባሉበት ሁኔታ ለግብፅ አውሮፕላኖቹን መሸጥ ጥሩ ነው ወይ ሲሉ ጥያቄ አንስተዋል። በዚያ ላይ የግብፅ ፖሊሶች በሰላማዊ ሰልፈኞች ላይ ጥይት መተኮሳቸው እየታወቀ ሲሉ አክለዋል። አምነስቲ ኢንተርናሽናልም አሳሳቢ የሰብአዊ መብት ረገጣ ሬኮርድ ላላት ሀገር ተዋጊ አውሮፕላኖቹ መሸጣቸው አይገባም ሲል ነቅፏል። አ ፊር ር አሜሪክ አሊዮን፣ የአምነስቲ ኢንተርናሽናል የጦር መሳሪያዎችና የተጠያቂነት ጉዳዮች ኃላፊ ናቸው። ፈረንሳይ አዲሱን ጦር መሳሪያዎች ሰብአዊ መብት ረጋጮች እጅ እንዳይገቡ የታለመውን የአለም አቀፍ የጦር መሳሪያ ንግድ ስምምነት የፈረመች ሀገር ነች። ታዲያ ይህን ውል ያልፈረመችው ግብጽ እነዚህን በፈረንሳይ የተሰሩ መሳሪያዎች በህጋዊ መንገድ ትጠቀምባቸዋለች ብሎ በእርግጠኝነት መናገር የሚችል ማን ነው ሲሉ ጠይቀዋል። አንዳንድ ታዛቢዎች ደግሞ ግብጽ ለወታደራዊ ጉዳዮቿ በዩናይትድ ስቴትስ ላይ መተማመኗን ለመቀነስ እየሞከረች ሳይሆን አይቀርም ይላሉ። የግብጽ ጦር ሰራዊት የቀድሞውን ፕሬዚደንት መሐመድ ሙርሲን በኃይል ከስልጣን ካወረደ ወዲህ የካይሮና የዋሽንግተን ግንኙነት እንደሻከረ ይታወቃል። አሁን በፕሬዝደንትነት ተመርጠው ያሉት የቀድሞ የጦር ሰራዊቱ ዋና አዛዥ አብደልፋታህ ኤልሲሲ ናቸው። እንደገና የዲፌንስ ኒውስ ዘጋቢ ፒየር ትራን፣ ግብጽ ወደ ፈረንሳይ ምን አስሮ ጣት ነው ጥያቄው። ይህ የአሁኑ መንግሥት ስልጣን ከያዘ ወዲህ ዩናይትድ ስቴትስ በጉዳዩ አለመደሰቷን ለመግለጽ መላክ የነበረባትን አራት ኤፍ 16 ተዋጊ ጄቶች እንደያዘችባት ልጠቁም ወዳለሁ። ስለዚህ ምናልባት ከፈረንሳይ ላይ ከዚያ በጣም ብዙ ዋጋ ጨምራ መግዛቷ ዋሽንግተንን ይግባሽ ማለቷል ሊሆን ይችላል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ ግብጽ ሉዓላዊት ሀገር ናት፣ እኛም ከካይሮ ጋር የራሳችን የጸጥታ ጉዳይ ግንኙነት አለን ብሎ የሽያጩን ጉዳይ አጣጥሏል። ፈረንሳይ ውስጥ ግን አነጋጋሪነቱ መቀጠሉ አይቀርም። ወደ መጨረሻው የዜና መጽሔት ርዕስ እናልፋለን። ጦርነት ባደቀቃት ማዕከላዊ አፍሪካ ሪፐብሊክ ውስጥ የእርቅ ምልክቶች ተስፋ እየሰጡ ይመስላል ሲሉ የተባበሩት መንግስታት ድርጅት የልማት መርሃ ግብር የአፍሪካ ቢሮ ኃላፊ አብዱላይ ማርዴ አስታውቀዋል። ኃላፊው ለአሜሪካ ድምጽ በሰጡት መግለጫ ዓለም አቀፉ ማህበረሰብ አገሪቱ ወሳኝ ወደሆነ የተሻለ መረጋጋት ወደሚታይበትና ዲሞክራሲያዊ ሕብረተሰብ ምዕራፍ እየዘለቀች ባለችበት በዚህ ወቅት የሚሰጠውን ድጋፍ አጠናክሮ እንዲቀጥልም ጥሪ አሰምተዋል። ሊሳ ሽላይን ከጄኔቫ ያጠናቀረችውን ሪፖርት ሰለሞን አባቴ ያቀርበዋል። የተባበሩት መንግስታት ድርጅት የልማት መርሃ ግብር ዩኤንዲፒ የአፍሪካ ቢሮ ኃላፊው አብዱላይ ማርዲዬ በመካከለኛ አፍሪካ ሪፐብሊክ ለአንድ ሳምንት የዘለቀ ጉብኝት አድርገዋል። የጉብኝታቸው ዓላማ በቋፍ ነው የሚባለውን የሰላም ስምምነት ይዞታ መገምገምና የተባበሩት መንግስታት የተለያዩ ተቋማት ሊሰጡ የሚችሉት ድጋፍ ምን ሊሆን እንደሚችል መፈተሽ ነበር። የሴንትራፍሪክ ህዝብ ማኅበራዊ ስነ ልቦናው በብርቱ እንዲጎዳ በመደረጉ መከፋፈሉ በመብዛቱና በመንግሥት ላይም እምነት በማጣቱ ለሰላምና ለእርቅ የተዘረጋው ጎዳና ብዙ ውጣውረድና መወሳሰብ የበዛበት ይሆናል ብለዋል። የዩኤንዲፒው ባለሥልጣን ሀገሪቱ ብዙ በጎ ምልክቶች እየታዩባት ነው። ለሰላምና ለመረጋጋት የሚበጁ አዳዲስና የሚያብቡ ተስፋዎችን አይቻለሁ። ከወጣቶችም ጋር ተነጋግሬአለሁ። የጠለቀ የመጎዳት ስሜት ቢኖርም ያስተዋልኩት ወይም የታዘብኩት የቁጣ መንፈስ ያነሰ ነበር። አገሪቱን መልሶ ለመገንባት ሁሉም ያላቸውን ተስፋ አይቻለሁ። የሚያበረታታ ሁኔታ ነው። በመጪው የአውሮፓውያን ወር ዋና ከተማይቱ ባንጊ ላይ አንድ የሰላም ጉባኤ ተጠርቷል። በተሻለ ሁኔታ እየተረጋጋና በምጣኔ ሀብትም ጠንከር ያለ ኅብረተሰብ ማነጽ ለመጀመር የሚያስችል ውጤት አገኝበታለሁ ብሎ መንግስቱ ብዙ ተስፋ የጣለበት ጉባኤ ነው። ብሔራዊው ጉባኤ በሕገ መንግሥት ላይ ውሳኔ ሕዝብ የማዘጋጀት የእንደራሴዎችና ፕሬዚደንታዊ ምርጫዎችንም የፊታችንና ሐሴ ውስጥ ለማካሄድ የሚያስችሉ መሠረቶችን ያደላደላል ተብሎ ታስቧል። ቀጥሎም በተራዘመ ጊዜ ዕቅድ በሁሉም የኅብረተሰቡ ደረጃዎች የዕርቅ ሂደት የመጀመርም ትልም ተይዟል። በአውሮፓውያኑ የዘመን አቆጣጠር በታህሳስ 2005 ዓ ም የያኔውን ፕሬዚደንት ፍራንሷ ቦዚዜን መንግሥት ለመጣል በአመዛኙ ሙስሊም የሆኑት የሴሌካ ንቅናቄ አማጺያን ብረት አንስተው መዋጋት ከጀመሩ ወዲህ በሺዎች የሚቆጠሩ ሰዎች ተገድለዋል። በተባበሩት መንግሥታት ድርጅት ግምት መሠረት 438 ሺህ ሰው ከየመኖሪያ ቀየው ተፈናቅሏል። ሌሎች 423 ሺህ ደግሞ ወደየጎረቤት ሀገሩ ተሰደዋል። ክርስቲያናዊ የሆኑት አንታይ ባላካ ወይም ጸረ ደም ወይም ጸረ ቆንጨራ በቃል በቃል ትርጉሙ ታጣቂዎች በተቃርኖ መነሳታቸው ደግሞ ቁርቁዙን ሃይማኖታዊ ገጽታ ሲዞ ውጥረቱ እንዲበረታና ስር እንዲሰዳ አድርጎታል። የዩኤንዲፒው የአፍሪካ ቢሮ ኃላፊ ዲዬ እንደሚሉት በሀገሪቱ የሙስሊም ክርስቲያን ቀውስ የለም። ሃይማኖትን እንደ መሳሪያ ለመጠቀም የሞከሩትና በሕዝቡ ውስጥ ያንን ችግር ምርጨትና ማስረጽ ያልተሳካላቸው የፖለቲካ መሪዎቹ ብቻ ናቸው። ሕዝቡ ሁልጊዜም አብሮ የኖረ ነው፣ ተጋብቷል። በመሆኑም በቅድሚያ የሚደረጉ ምክክሮች የባንጊው ጉባኤ ራሱን የቻለ ሕክምና እንዲሆን ያደርጉታል። ሀገሪቱን ወደ አንድነት ያመጣል። እናም ወደ ባንኪ ሲጓዙ መድህኑ የጠነከረ እንደሚሆንና ለሀገሪቱ ማገገምና መልሶ ማንሰራራት መሰረት እንደሚጥሉ አምናለሁ። ይህንን ደግሞ ሊያገኙ ይገባቸዋል። በመካከለኛ አፍሪቃ ሪፐብሊክ ሁከቱን ለማስቆም ቁልፉ ማግለሉን ማስቀረትና የሀገሪቱን ምጣኔ ሀብት መልሶ መገንባት መሆኑን ድዬ ያስገነዝባሉ። የሀገሪቱ ልማት የሚመረኮዘው አሉ ድዬ ጸጥታዋ ሲከበር ጠንካራ መንግሥት ሲኖራት የሁሉም ወገኖች በተለይም የወጣቶችና የሴቶች ተሳትፎ ሲረጋገጥና ሲበረታ ነው። ያ እውን እስኪሆን ደግሞ አሁን ከአራት ነጥብ ዘጠኝ ሚሊዮኑ የሀገሪቱ ሕዝብ ከግማሽ በላዩ አጣዳፊ እርዳታ ጠባቂ ነው። ስለዚህም ዓለም አቀፉ ማኅበረሰብ ለዚህች ለጊዜው ድሃ ብትሆንም የታመቀ ሀብት ላላት ሀገር የገንዘብ ድጋፉን መቀጠል አለበት ብለዋል ድዬ። አድማጮቻችን የምትከታተሉት በ25ና በ30 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በነጻው የስልክ መስመር ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ከተቀበልናቸው አስተያየቶቻችሁ ወደ ሰአቱ እነዚህ መርጠናል። እንደምን አመሻችሁ። የቪኦኤ ሰራተኞች፣ በቅድሚያ ሰላምታ እያቀረብኩኝ እኔ የብዙ ጊዜ የቪኦኤ ደንበኛ ነኝ። ግን ሰሞኑን ምን እንደነካችሁ አላውቅም። ከማክሰኞ ጀምሮ ሁልጊዜ የማክሰኞ ዜና ብቻ ነው የምታስም። ችግራችሁ ምንድን ነው? ይህንን እንዴት ትገልጹልኝ? ምክንያቱም ይህን ዜና የምንከታተለው በእጅ ስልክ ስለሆነ ይህን ለማወቅ ፈልጌ። አመሰግናለሁ ነው ታንኪዩ። ከተክሳስ። አይ ሰላም፣ የአሜሪካ ድምጽ አማርኛ ክፍል፣ እንዴት ናችሁ? ሳምንታዊው ፕሮግራማችሁን ማስተላለፍ ካቆማችሁ ቆይታችኋል። ዛሬ የቅዳሜ ልሰማ ስል የማክሰኞ ነው ያለው። ስለዚህ ምክንያቱ ምን እንደሆነ እንኳን አልገባንም። ብታስተካክሉ በጣም ቆጆ ነበረ። እኔ በስልክ ነበር የምሰማው። ሌላውም እንደ እኔ በስልክ የሚሰማ ሊኖር ስለምችል እና ብታስተካክሉ ደስ ይለናል። ኦኬ መልካም ቀን ቻው አድማጮቻችን በጣም ቅር ተሰኝተዋል በተለይ በስልክ የሚሰሙን አድማጮች እኔም ብሎኛል እኛም ቅር ሌለን የሚገባ ነው ደግሞ ትክክል ነው ችግሩ እኔም ማረጋገጥ ሞክሬ ያለው እነሱ የሚጠቀሙበትን በቀጥታ ስልክ ተደውሎ የሚሰማበትን መስመር ተጠቅመን ችግሩ መኖሩን አውቀናል ይህን የሚመለከት ስራ የቴክኒክ ስራ የሚሰራው ክፍል ጋር አብረን እየሰራ ነው ይቅርታ እንጠይቃለን ስርጭታችንን ለሳምንት ሙሉ እንዳትከታተሉ በማድረጋችን ቅሬታ ይሰማናል እናስተካክላለን ትላንትን የምሞከርኩ እንደ አጋጣሚ ደ ግብጽ ውስጥ ያለውን ግድያ በቲቪ ሳይ እስቲ እኛ ምን አወራን ብዬ ስገባ የስልኩን የማክሰኞ ነው የሚ የማክሰኞ ነው የሚደግ ልክ ነው። አድማጮችን ከልብ ይቅርታ እንጠይቃለን። ቶሎ በአፋጣኝ እንደሚስተካከልም ተስፋ እናደርጋለን። ታዲያ አስተያየቶቻችን ያደርሳችሁን አድማጮች በሙሉ እናመሰግናለን። ሌሎቻችሁም እንድትሳተፉ እናበረታታለን። በተጨባጭ በሰሳችን በተሰሙ ዝግጅቶች ይዘት ይዘትና አቀራርብ ላይም የሚሰነዘር ገንቢ ትችት፣ ባቀረብናቸው ፕሮግራሞች ላይ ያተኮረ አስተያየት ካላችሁ ከምላካት ቦዝኑ ደውሉ፣ ጻፉ፣ ተሳተፉ። አሁን የፕሮግራም ማሳሰቢያ ያለን፣ ፕሮግራሞቻችን ለምትከታተሉ አድማጮች ነው ማሳሰቢያው። በአሜሪካ ድምፅ የአማርኛው ስርጭት ከድረገጻችን የምትከታተሉ አድማጮች አዲሱን አገልግሎታችንን እንድትጠቀሙ እንጋብዛለን። ስርጭቶቻችንን ከአሜሪካ ድምፅ ራዲዮ የአማርኛው ክፍል ድረገጽ ወይም ዌብሳይት ላይ ለማግኘት እስካሁን የምትጠቀሙበት ዘዴ ለተወሰነ ጊዜ አሁን ከምናስተዋውቃችሁ አዲሱ አሰራር ጎን ለጎን ይቀጥላል። በአዲሱ አሰራራችን በሳተላይት የፊት ገጽ አናት በተዘረጋ ጥቁር መደብ ላይ በሦስት ክፍሎች የተቀመጡ የስርጭት አይነቶችን ያገኛሉ። የአሁን ስርጭት የሚለው የመጀመሪያው ክፍል አሁን አየር ላይ እየተላለፈ ያለ የዛሬ ስርጭት ወይም የዛሬውን ስርጭታችን አየር ላይ ከዋለ በኋላ ወይም ተከታዮች ስርጭት ከመውጣቱ በፊት የተላለፈ የመጨረሻ ስርጭት መሆኑን ነው። ቀጣይ ስርጭቶች የሚለው ሁለተኛው ክፋይ የአሁኑ ወይም የመጨረሻው ዝግጅታችን ከተጠናቀቀ በኋላ የሚመጣ ምን እንደሚሆን መጠቆሚያ ነው። አብሮት የተያያዘ ይዘት የለም ወይም የሚተላለፍ ነገር የለውም። በማንኛውም ጊዜ የተላለፉ የቀደሙ የአማርኛው ዝግጅቶች ወይም ስርጭቶችን ከፈለጉ የሦስተኛውን ክፋይ ማገናኛዎች ሲከተሉ ያገኟቸዋል። ተጨማሪ ማስታወሻ ደግሞ አለን። በየዕለቱ ከምሽቱ አንድ ሰዓት እና ከምሽቱ ሶስት ሰዓት ላይ የምናስተላልፋቸውን ስርጭቶች የአንድ ሳምንት መድብል በድረገጻችን የፊት ገጽ ላይ በስተቀኝ በኩል ገጹ ጥቂት ገጹን ከፍ ሲያደርጉ በመጠኑ ከፍ ሲያደርጉ ያገኙታል። በተለመደ ሁኔታ የፈለጉትን ቀንና ስርጭት ማግኛ ተጭነው ይከተሉና ያደምጣሉ። ያስታውሱ ይህ አገልግሎት በቅርቡ ይቋረጣል። የኦሮምኛና የትግርኛ ስርጭቶችን በገጹ የቀኝ የላይ ጫፍ ላይ ያገኛሉ። በአንጻሩ ደግሞ በኦሮምኛና በትግርኛው ላይ የአማርኛውን እንዲሁ የድምፆቹን ፋይሎች ሁሉ የተቀመጡት ኤምፒ3 በሚባለው ቅርጽ ወይም ፎርማት በመሆኑ በማንኛውም መሳሪያ ላይ ለመክፈት ቀላልና ምቹ ናቸው። ለተወሰነ ጊዜ አድማጮቻችን በኢንተርኔት መቅዘፊያዎቹ ወይም ሰርፈሮች ማለት ነው ጉግል ክሮምን ብትጠቀሙ እንመክራለን። አብራችሁን ስላላችሁ፣ ስርጭታችንን፣ ፕሮግራሞቻችንን ስለምትከታተሉ እናመሰግናለን። አሁን ሙዚቃ ወደ ሙዚቃው እንለፍ። ንጉሡ እያሰናዳለን ነው የምሽቱ ምርጫችን አዲሱ ታዲያ ሰሞንኛው ግሩም ዜማ ፀሐዩ ዮሐንስ ነው። ቀበና እያለ ወደዛው የሚመልስ ዜማ ነው። me <tries> nana Kapana, kapana. Cassin Cassia Matan Wang Tanaka Sham Sham Sham Sham Sham Sham Sham

አዎ እኔ እናንተ እየተነጋገርን ማይኩ ተከፈተ። ከሱ በፊት እንግዲህ ወደሚቀጥለው ስርጭት ማለፍ ሊኖርብን ነው። አድማጮች በሃያ አምስትና በሰላሳ አንድ ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ ከስቱዲዮ አስራ አራት በአማርኛ የሚተላለፈው ስርጭት ይቀጥላል። የምናስተናግዳችሁ አዲሱ አበበና አሉላ ከበደንን። ሁለተኛው ወገማጅ ስርጭታችንን ያለ ርዕሰ ወሬዎቹ ጀምረናል። እንደ ወትሮ ለርዕሰ ወሬዎቹ ሰአት ሰዓት አልተገኘም። አሁን ወደ ቀዳሚው ቅንብር ነው የምናልፈው። ስፖርት አዘጋጅና አቅራቢ ሰሎሞን ክፍሌ እንደ ምናመሽታችሁልኛል፣ የተከበራችሁ አድማጮቼ። በአትሌቲክስ ሩጫ ስፖርት ዜና ኢትዮጵያዊው ሙክታር ኢድሪስ በ83ኛው የኢጣሊያ ቺንኩዌ ሙሊኒ አሸንፏል። ሙክታር በሳን ቪቶሬ ኦላና ትላንት ድል ሲቀዳጅ በሁለት ዓመታት ውስጥ ለሁለተኛ ጊዜ መሆኑ ነው። በ በ2014 በ5ሺህ በዓለም ፈጣኑ ሯጭ ሙክታር ኢድሪስ ትላንት ዋና ተቀናቃኙን ኬንያዊ አሌክስ ኪቤትን ቀድሞ ሲገባ 33 ደቂቃ ከ50 ሴኮንድ አስመዝግቧል። የአገር አቋራጭ ውድድሩ የተካሄደው ጭቃማና በሚያዳልጥ ሁኔታ ስለነበር ፉክክሩን እጅግ አስቸጋሪ አድርጎት እንደነበር ተገልጿል። የሴቶቹን ኬንያዊቷ ቪዮሌት ጃላጋት በ24 ከአርባ በአንደኝነት ጨርሳለች። የፖርቱጋሏን የአገር አቋራጭ ኮከብ አትሌት አና ዱልቼ ፌሊክስን በ22 ሴኮንድ ጥላ ገብታለች። በሌላ የሩጫ ስፖርት ዜና ኬንያዊቷ ፍሎረንስ ኪፕላጋት በግማሽ ማራቶን የራሷን የዓለም ክብረ ወሰን አሻሽላለች። ፍሎረንስ ኪፕላጋት ትናንት የራሷን የዓለም ግማሽ ማራቶን ሬኮርድ ያሻሻለችው በሚጃ ማራቶ ዲ ባርሴሎና ዓለም አቀፍ ውድድር ላይ ነው። ጊዜዋም ድንቅ ነው። 1 ሰዓት 05 ደቂቃ ከ09 ሴኮንድ ሆኖ ተመዝግቧል። በዚሁ ውድድር ላይ ኪፕላጋት የ15 እና 20 ኪሎ ሜትር ሬኮርዶችንም አሻሽላለች። ትላንት በመላ ስፔን ዝናብ ቢጥልም ኪፕላጋት በተወዳደረችበት ካታላን ከተማ የአየሩ ሁኔታ ጥሩ በመሆኑ ሬኮርዱን ለማሻሻል እንደረዳት ተዘግቧል። የአየርላንዷ ኤሊዛቤት ሊ በርቀት ሁለተኛ ሆናለች። በወንዶቹ ለስዊዘርላንድ የሚሮጠው ታደሰ አብርሃም ኢትዮጵያውያኑን ጌቱ ፈለቀና አዝመራው መንግስቱን ቀድሞ ገብቷል። ለሌላ አትሌቲክስ ስፖርት ዜና ወደ አዲስ አበባ ወስዳቸዋለሁ። ገዛኸኝ ጽዮን መስቀል መስመር ላይ ይገኛል። መቀጠል ትችላለህ ገዛኸኝ። አመሰግናለሁ ሰለሞን። የአዲስ አበባ ስታዲየም በያዝነው ወር መጨረሻ ሳምንት ለሚደረገው አስራ ሁለተኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና ከፍተኛ አድሳት እየተደረገለት ነው። አስራ ሁለተኛው የአፍሪካ ወጣቶች አትሌቲክስ ሻምፒዮና በሀያ ሁለት የውድድር አይነቶች ሩጫ፣ ውርወራና ዝላይን ያካተተ ነው። ሰላሳ ዘጠኝ ሀገሮች ቅድመ ምዝገባ ማድረጋቸውንና በያዝነው ሳምንት ውስጥ ሌሎችም እንደሚመዘገቡ የኢትዮጵያ አትሌቲክስ ፌዴሬሽን የጽህፈት ቤት ኃላፊ አቶ በልልኝ መቆያ ገልጸውልኛል በኢትዮጵያ በኩል አምሳ ወንድ አምሳ ሴት፣ ማለትም በድምሩ አንድ መቶ ወጣት አትሌቶች በከፍተኛ ልምምር ላይ መገኘታቸውንም አቶ ቢልልኝ ገልጸውልኛል። ስለ አጠቃላይ ዝግጅቱና በደጋፊውና በሀገሩ ከሚፎካከረው ከኢትዮጵያ ወጣት አትሌቲክስ ቡድን ምን ይጠበቃል ላልኳቸው አቶ ቢልልኝ የሚከተለውም ብለዋል። የዛ ሁለተኛው አፍሪካ ወጣቶች አትሌት ሻምፒዮን ከቀጣዩ የካቲት ሀያ አምስት እስከ ሀያ ስምንት የሚካሄድ ሆኗል። ከዚህ ውድድር ጋር ተያይዞ የኢትዮጵያ አትሌቶችን ቡድን በተደራጀ መንገድ መርጠን አንድ መቶ አትሌቶችን ሆቴል አስገብተናል። ከአንድ ወር ከአስር ቀን በላይ ዝግጅት ላይ እንዲቆዩ ተደርጓል። ከዚህ በፊት ከተደረገው አስራ አንደኛ ወጣቶች አገሬሽ አንድ ሆና በተሻለ ውጤት ማምጣት የሚያስችል ዝግጅት ላይ ይገኛሉ። ይህንንም የብሔራዊ ኮሚቴው የአብይ ኮሚቴውም የቴክኒክ ክፍሉም ተገቢ ክትትልና ቁጥጥር እያደረገበት ነው ያለው። እንግዲህ እንደ ሀገር ህዝቡ ፊት በራሷ አየር ጸባይ ከሚጥለው ውድድር የምናታየ፣ የተሻለ ውጤት እንጠብቃለን። ለዚህም ደግሞ ኢትዮጵያ ፌዴሬሽን የሚቻለውን ስራ እየሰራ ነው ያለው። ህዝቡም ደግሞ ከዚህ ጋር ተይዞ ተገኙ እንድጋፍ እንደሚያደርግ ይጠበቃል። ከዚህ ጋር እየሄድን የተሻለ ውጤት እንጠብቃለን ማለት ነው። ኢትዮጵያ ከሁለት አመት በፊት ሞሪሸስ ላይ በተደረገው አስራ አንደኛው የአፍሪካ አትሌቲክስ ሻምፒዮና በሰባት ወርቅ፣ ሰባት ብር እና ስምንት ነሐስ በአጠቃላይ ሀያ ሁለት ሜዳሊያ ሶስተኛ ደረጃን አግኝታ እንደነበር ይታወሳል። ወደ እግር ኳስ ዜና ስንሸጋገር የሁለት ሺ አስራ አምስት የአፍሪካ ክለቦች ሻምፒዮና እና የአፍሪካ ኮንፌዴሬሽን ዋንጫ ቅድመ ማጣሪያዎች በሳምንቱ መጨረሻ በተለያዩ የአፍሪካ ከተሞች ተካሂደዋል። ያምናው የኢትዮጵያ የፕሪሚየር ሊግ ሻምፒዮን ቅዱስ ጊዮርጊስ ወደ አልጄሪያ አምርቶ ኤኤምሲ ኤል ኦልማ ከተባለ የአልጄሪያ ክለብ ጋር በጠባብ ውጤት አንድ ለባዶ ተሸንፎ ተመልሷል። የቅድመ ማጣሪያው የመልስ ጨዋታ ከሁለት ሳምንት በኋላ በባህር ዳር ስቴዲየም ይደረጋል። በሌላ በኩል ደግሞ የአምናው የኢትዮጵያ ጥሎ ማለፍ አሸናፊ ደደቢት ከሜዳው ውጪ የሞሪሸሱን ኮዲኦር ሶስት ለሁለቱም አሸነፉ ተገልጿል። ለደደቢት ዳዊት ፍቃዱ ሁለት፣ ሳሙኤል ሳኑሚ አንድ አስቆጥረዋል። የተጫዋቾች የጉዞ መጉላላትም ደርሶበት ነበረ። ደደቢት የደደቢት ቡድን ሞሪሸስ ላይ የቤት ስራውን የጨረሰ ይመስላል። በመልሱ ጨዋታ አሸንፎ ወደ ተከታይ ማጣሪያ የማለፈ ድሉን ደደቢት አመቻችቶ ተመልሷል ማለት ይቻላል። ወደ እንግሊዝ ፕሪምየር ሊግ ስንሸጋገር በእንግሊዝ ፕሪምየር ሊግ ያሳለፍነው ሳምንት ሁሉም ጨዋታዎች ማለት በኤፍኤ ካፕ ላይ ያተኮሩ ነበር። ትናንት የአምናው የኤፍኤ ካፕ አሸናፊ አርሴናል ሚድልስ ብራውንን ሁለት ለባዶ በማሸነፍ ወደ ሩብ ፍጻሜው ተላልፏል። የአርሴናልን ጎሎች ከርፍት በፊት በሁለት ደቂቃ ልዩነት ሁለቱን የሚያስቆጠረው ኦሊቪየ ዢሩድ ነው። ሊቨርፑል፣ አስቶን ቪላ፣ ብራድፎርድ ሲቲ ዌስት ብሮም አልቢዮን ብላክበርን ሮቨርስ እና ሬዲንግስ ወደ ሩብ ፍጻሜ ያለፉ ሲሆን ዛሬ ማንቸስተር ዩናይትድ እና ፕሪስተን ኖርዝ ኤንድ አሸናፊን ጨምሮ የስምንቱ ቡድኖች የጨዋታ ድልድል ነገ ይፋ ይሆናል በሌሎች የአውሮፓ ሊጎች በስፔን ላሊጋ ፉክክሩ ተፋፍሟል ከሶስት ፈረሶች ግልቢያ ወደ ሁለት ተለውጧል አትሌቲኮ ማድሪድ ሪያል ማድሪድን አራት ለባዶ ማሸነፉ ተደንቆና ተጨብጭቦለት ሳያበቃ በሴልታ ቪጎ ሁለት ለባዶ መሸነፉ ፍጹም ያልተጠበቀ ነበር። ለሻምፒዮና የሚያደርገውንም ጉዞ አደብዝዞበታል። መሪው ሪያል ማድሪድ ዲፖርቲቮ ላካረውኛን ሁለት ለባዶ አሸንፏል። በተከታታይ ጨዋታ የግብ ድርቅ የገጠመው ክሪስቲያኖ ሮናልዶ ምን ነካው እየተባለ ባለበት በአሁኑ ወቅት የባርሴሎናው ኮከብ ሊዮነል ሜሲ ደግሞ በጎል ተንበሽብሿል። ባርሴሎና ሌቫንቴን አምስት ለባዶ ሲሸኝ ከአምስቱ ሶስቱን ያገባው ሊዮኔል ሜሲ ነው። ኔይማር ያገባትንም አመቻችቶ ያቀበለው ይኸው ሊዮኔል ሜሲ ነው። የደረጃ ሰንጠረዡን ሪያል ማድሪድና ባርሴሎና በሀምሳ ሰባት ና በሀምሳ ስድስት ነጥብ አንደኛና ሁለተኛ ሆነው ሲቀጥሉ በዚሁ ሳምንት ተሸንፎ ነጥብ የጣለው አትሌቲኮ ማድሪድ በሀምሳ ነጥብ ሶስተኛ ነው። ይኸው ነው በእኔ በኩል ያለው ሰለሞን። አመሰግናለሁ። አመሰግናለሁ። ገዛህን ጽዮን መስቀል ነበር ከአዲስ አበባ። ቢሲክሌት በ2015 በአፍሪካ የቢሲክሌት ሻምፒዮና ውድድር ባለፈው ረቡዕ ወርቅ ተሸላሚው ኢትዮጵያዊው ቢሲክሌተኛ ጽጋቡ ግርማይ በ2016 ሪዮ ዲጀኔሮ በምታዘጋጀው የኦሊምፒክ ውድድር በግሉ ለመወዳደር የሚያስችለውን በቂ ነጥብ በማግኘት ለማለፍ መቻሉ ተዘገበ። ጽጋቡ ግርማይ በደቡብ አፍሪካ ዋልትበርግ ውድድር በአምስተኛነት ቢጨርስም እስካሁን ባደረጋቸው ውድድሮች በቂ ነጥብ አከማችቷል። ይህ እድገቱም ለኦሎምፒክ እንዲወዳደር ከማስቻሉም በላይ ከኢጣሊያው ፕሮፌሽናል ቢሲክሌት ክለብ ከላምፕሬ ሜሪዳ ጋር ብዙ ዶላር የሚያስከፍል ኮንትራት አፈራርሞታል። ጽጋቡ ግርማይ በሁለት ወራት ጊዜ ውስጥ የአፍሪካን አህጉር ሻምፒዮንነት ከመቀዳጀቱም በላይ በኦሎምፒክ ውድድር ለመሳተፍ ከአርባ አራት ዓመታት በኋላ የመጀመሪያው ኢትዮጵያዊ አድርጎታል። ትልቅ ዜና ነው። ጽጋቡ በርታ፣ ይቅናህ እንላለን። በመጨረሻም አድማጮች ለአጫጭር ልዩ ልዩ ስፖርት ነክ ዜናዎች ወደ ፓሪስ ፈረንሳይ እንሄዳለን። አቶ ፍቅሩ ኪዳኔ ዛሬም አብረውን ናቸው። የአፍሪካ ዋንጫን የወሰደው የኮት ዲቯር ቡድን ተጫዋቾች አርባ ስድስት ሺህ ዩሮ የሚያወጣ ቤትና አርባ ስድስት ሺህ ዩሮ በጥሬ ገንዘብ ከአገሪቱ ፕሬዚዳንት ካላሳን ዋታራ ተሸልመዋል። የፈረንሳዩ አሰልጣኝ መቶ አስራ አራት ሺ ዩሮ ሲደርሰው ሌሎቹ የቡድን ባልደረቦች አራት መቶ ሺ ዩሮ እንዲካፈሉ ተሰጥቷቸዋል። ይሄ ሁሉ ድርጊት በሚያዝያ ወር ለሚደረገው የፕሬዚደንት ምርጫ ማባበያ ነው ይላል ተቃራኒው ክፍል። የሞሮኮ ፉትቦል ፌዴሬሽን የአፍሪካ ፉትቦል ኮንፌዴሬሽን የወሰነበትን ቅጣት ማለትም በመጪ ሁለት የአፍሪካ ዋንጫ ውድድር ያለመካፈልና አስር ሚሊዮን ዩሮ መቀጫ መክፈል አልቀበልም ማለት ወደ ፍርድ ቤት ለመሄድ አስቧል ይባላል ሁኔታው የሚያዋጣቸው አይመስልም የእንግሊዝ ሊግ ከሚመጣው አመት ጀምሮ የሚያገለግል የቴሌቪዥን ኮንትራት ተዋውለዋል በዚህም መሰረት በአመት ሁለት ነጥብ ሶስት ቢሊዮን ፓውንድ ገቢ ያገኛል ይህም ማለት ከብዙዎቹ የአፍሪካ ሀገሮች ዓመታዊ ባጀት የበለጠ ነው የፈረንሳይ ሊግ የሚያገኘው ሰባት መቶ አርባ ስምንት ሚሊዮን ዩሮ ሲሆን የጀርመኑ ሊግ ስድስት መቶ ሀያ ስምንት ሚሊዮን ዩሮ ነው። ይህም ማለት እንደ ባየርን ሚዩኒክ አይነት ሻምፒዮን ቡድን የሚያገኘው ሰላሳ ስድስት ነጥብ አምስት ሚሊዮን ዩሮ ሲሆን ዝቅተኛው የእንግሊዝ ቡድን ኤቨርተን መቶ ሁለት ሚሊዮን ፓውንድ ይደርሰዋል። የሟይ ጠጅ ቤት ሰቾች እንደሚሉት የእንግሊዝን ሊግ ውድድር የመሰለ የለም፣ ከሁሉም የአውሮፓ ሊጎች ይበልጣል ነው በዓለም ዋንጫ ውድድር ጊዜ የመግቢያ ቲኬት በጥቁር ገበያ ይሸጣሉ ተብለው የነበሩት ሰዎች በሙሉ በነጻ እንዲለቀቁ የሪዮ ደ ጃኔሮ ፍርድ ቤት ወስኗል። ክሱን መስርቶ የነበረው የፖሊስ ተጠሪ መሳሳቱን ፍርድ ቤቱ ቁልጭ አድርጎታል። በጉዳዩ ተጠርጥረው የነበሩት አፍሪካውያኖች ነጻ ወጥተዋል። ስማቸው ግን እንደ ጠፍቷ ቀርቷል። ሞሮኮ የአፍሪካ ዋንጫ ውድድርን ለማዘጋጀት ያልፈለገችው የአሜሪካኑ የስለላ ድርጅት ሲአይኤ ከአልጄሪያ ቡድን ጋር ደጋፊ ሆነው የአክሜ ሽብርተኞች ሊመጡ ይችላሉ የሚል መረጃ ስለደረሳት ነው እንጂ ስለ ኤቦላ በሽታ ምክንያት ያለመሆኑን ታማኝ ወሬ ምንጮች ጠቁመዋል። መሳሕራዊ ግዛት ጉዳይ የተነሳ አልጄሪያ እና ሞሮኮ አይጣጣሙም። ሞሮኮም ከአፍሪካ ሕብረት ድርጅት ወጥታ የቀረችው መሳሕራዊ ጉዳይ ነው። ይኸው ነው። ሰለሞን፣ አቶ ፍቅሩ ኪዳኔን አመሰግናለሁ። ካለኝ ጊዜ አንጻር በዚሁ ላብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ ሰለሞን ክፍሌንና እንግዳውን የዘወትር ቤተኛችንን አቶ ፍቅሩ ኪዳኔን ለጊዜያቸው እናመሰግናለን። አድማጮች የምትከታተሉት በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን አፍሪቃ ነክ ርዕሶች የፊታችን ግንቦት በሚካሄደው በኢትዮጵያ ብሔራዊ ምርጫ የሚሳተፈውና አራት ክልላዊ ድርጅቶችን ያቀፈው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ከኢህአዴግ ቀጥሎ እጩ ተወዳዳሪዎችን በማቅረብ ትልቁ መሆኑ ይታወቃል። ሲሊንደር ፌዴራል አፍሪካ ነገሮች መድረክ በምን መልክ እንደሚሳተፍ ለምርጫው የሚያደርጋቸውን ዝግጅቶችና የመወዳደሪያ ነጥቦችን ጨምሮ የወቅቱ የመድረክ ፕሬዚዳንት ፕሮፌሰር በየነ ጴጥሮስ ባለፈው ቅዳሜ በተላለፈው የመጀመሪያ ክፍል ቃለ ምልልሳቸው አብራርተዋል። የቃለ ምልሱ የመጨረሻ ክፍል ቀጥሎ ይቀርባል። ፕሮፌሰር በየነ ያነጋገረችው የፕሮግራሙ አዘጋጅና አቅራቢ አዳነች ፍስሃዬ ናት። ፕሮፌሰር በየነ ጴጥሮስ መድረክና የመድረክ አባል ድርጅቶች በዚሁ ምርጫ እናሸንፋለን የሚል እምነት አላችሁ? በዚህ ምርጫማ የጨዋታው ሜዳ ለሁሉም እኩልና ነጻና ተአማኒነት ያለው ቢሆን አሸነፍ እንደምንችል አንድ በመድረክ ዙሪያ ያለን ድርጅቶች ከዚህ በፊትም ያሳየን ያደግን የተንቀሳቀስንባቸው ውስን አካባቢዎች ዘጠና ከመቶ ያሸንፍንበት ጊዜም አለ። እኔ እንደ ምሳሌ የምጠቅሰው በሀዲያ ዞን በክንባታ ጠንባሮ አካባቢ ኢህአዴግን እኮ ዘጠና ከመቶ አሸንፈን እናካለን። ዋናው አሁን ትልቁ ስጋታችን ባለፈው በሁለት ሺ ሁለት ወይም በፈረንጂኛው በሁለት ሺ አስር በተደረገው ምርጫ ኢህአዴግ አንድ አውራ ፓርቲ ሆኜ ሀገሪቷን ለብቻ አስተዳድራለሁ በማለት አውጆ ዘጠና ዘጠኝ ነጥብ ስድስት አሸነፍኩ ካለበት ጊዜ ጀምሮ የምርጫው ምህዳር ጉዳይ ከፍተኛ ችግር ውስጥ ነው ያለው። ይህንንም ለማስተካከል ባለፈ አምስት ዓመት ሙሉ መድረክ ታግሎ የሚያነጋግረውን አላገኘም። ኳንተር ፓርት አጣ ማለት ነው። ብቃት ያለው ምህዳሩን ከኛ ጋር ተነጋግሮ የሚደራደር ብቃት በኢህአዴግ በኩል ስላልታየ እንዲያው ችግሩ እንዳለ ተንከባለ አሁን እንዳለንበት ሁኔታ ደርሰናል። እና እንግዲህ ያደግ እስካሁን የሚያደርጋቸው ዝግጅቶች ሁለት ሺህ ሁለት ያደረገውን ለመድገም ነው፣ እያየን ያለ ነው። ምርጫ አስፈጻሚዎቹን እንዴት እንደመደበ፣ ምርጫ ታዛቢዎቹን እንዴት እንደመደበ፣ የዓለም አቀፍ ታዛቢዎች እንዳይገቡ እንዴት እንደከለከለ። ኤሮፓያ ሕብረት ለምሳሌ ተከልክሏል። አልተጋበዘም። መጋበዝ አለበት። ታዛቢዎቹን ለመላክ የአሜሪካን መንግስትም ጠይቆ መልስ ተነሳን ነው የምሉት ማንም የውጭ አካል ያለው መንግስት ሳይጋብዝ ምርጫውን ሂደት መጥቶ መታዘብ እንግዲህ ከዓለም አቀፍ አሰራር ውጭ እንደመሆኑ፣ እነዚህ እንደዚህ ሁሉ ሁኔታዎች አንድ ላይ ሲሆኑ ምርጫውን ያደግ እንደ ሁለት ሺህ ሁለቱ ጊዜም ሁሉንም ጠቅልዬ አሸንፍ ያለሁ ለማለት የተዘጋጀበት ሁኔታ ነው። እኛ ጥረት እያደረግን ያለ ነው እና ያ ባይሆንማ እንደምናሸንፍ ቅንጣት ያህል ጥርጣሬ አይኖረኝም። እዚህ ላይ ግን ዓለም አቀፍ አሰራር ብለውኛል። ይሄ የምርጫ መታዘብ ጉዳይ የሁሉም ሀገሮች ምርጫ ታዛቢዎች ይኖሩታል። የሌላ ሀገሮች ታዛቢዎች ይኖራሉ። እንደየ ሁኔታው ነው። የአሜሪካ ነገርንም ምርጫ እንኳን ከአውሮፓ ድረስ ሄደው የምታዘቡ ወገኖች እንዳሉ ይታወቃል። በተለይ በጀማሪ ዴሞክራሲዎች ኦኬ። ኢትዮጵያ እንግዲህ በጃ ክልል ነው የምትቀመጠው። በተለይ ፓርቲዎች ከውድድሩ በኋላ ውጤቱ ላይስማሙ የሚችሉበት ጭቅጭቆ ሊነሱ የሚችሉበት ሁኔታዎች ይነሳሉ ተብሎ ግምት በተወሰደባቸው አካባቢዎች በሙሉ በተለይ ያለም አቀፍ እይታ የመኖሩ ነገር ሁኔታዎችን እያገዘ ነው የኖረው። ይሄ ያለም አቀፍ ተመክሮ ነው። ስለዚህ ኢትዮጵያ ከዚያ ውጭ የመሆኑ በዚሁ ፓርቲ ያንን ከዚያ ውጭ የማድረጉ በተለይም ደግሞ የሀገር ውስጥ ሲቪክ ማህበራት በታዛቢነት ሊቀርቡ ብቃት የማይኖራቸው ደረጃ ላይ በዚህ ባወጣው ሕጉ ምክንያት ባሉበት ሁኔታ እና ያደግ ብቻውን ተዋናይ ሆኖ ማንም ምስክር በሌለበት እንግዲህ መቶ ለመቶም አሸንፍ ያለው ለማለት የተዘጋጀበት ነው የሚመስለኝ። ባወጣው ሕግ መሰረት አሉኝ። ምን አይነት ሕግ ወጥቷል? ህግማ፣ የምርጫ ህጉ እኮ አለ። ምርጫ ህጎች ተግባራዊ ቢሆኑ እኛም እኮ ምንም ችግር የለብንም። አይ በሌላ ስለተረዳሁት ነው። በዚህ በምርጫ ህጉ ምክንያት ሲሉ ታዛቢዎችን የሚከለክል አይነት ያለ መስሎ ስለተሰማኝ ነው። እኔ በተረዳሁት እሱ እንዲያብራሩልኝ ብዬ ነው። የለም እንዲህ አይነት ስሜት ያለውን ንግግር አላረኩም። እሺ፣ የኢትዮጵያ ያለው የምርጫ ህግ ታዛቢዎችን አይከለክልም። የኢትዮጵያ ህግ ደግሞ ታዛቢ ያለበት መሆን እንዲ ከፈለጉ እንግዲህ ምርጫ ውስጥ ስቴክሆልደርስ ወይም ባለ ድርሻዎች አለን የእኛም እንትን ግንዛቤ ውስጥ መግባት አለበት፣ እና ይሄ ይሄ ሁሉ እንግዲህ ባለም አቀፍ ተመክሮም ተወዳዳሪ ፓርቲዎች እየፈለጉ አንዱ በላይነት አለኝ የሚል አይሁንም ብሎ ምርጫዎች የመቀጠላቸው ነገር በውጤቱ ታማንነት እንደማይኖር መግባባትም ላይፈጠር እንደሚችል ያለመግባባት ደግሞ ለሀገራችን ጠቃሚ እንደማይሆን አስራ ዘጠኝ ዘጠና ሰባቱ ምርጫ በኋላ የተከሰተውም የቅርብ ጊዜ ትውስታችን ነው፣ እና ይህንን ሁሉ ለማስወገድ ተማምኖ መሄዱ ጠቃሚ ነው። እኛ ለምንፈልገው ለዚህ ዲሞክራሲያዊ ሽግግርና ውሳኔ ላይ አደራረስ ህዝቡ ይበል ይወስን ለምንለው በጣም ወሳኝ ነው እና ታዛቢዎችን መፈለጋችን ሌላ ምክንያት ኑሮ ወይም ፈረንጂ ወይም የውጭ ሰው ነ ነው እናመልክበታለን አይነት ሳይሆን ጠቃሚ ነው ጠቃሚ ነው እና ስነ ስርዓቱንም ያስከብራል። አንዳንዱ ጋር ከይጎወጣ ነገር በስርዓት የሚዳዳው ካድሬ ነው፣ ለራሱም ካሸነፈ ስራ ነው ተቀጣኖ ሹም ነው የሚሆነው እና ከዚያም ቨስትድ ኢንትረስት ስላለው ያን ሁሉ እንድቆጠብ ያደርጋል ይገድባል ከምለው ጠቃሚ ሚናው ነው እንጂ እኛ የተለየ ኢንትረስት ኖረን አይደለም። እሺ። እንግዲህ ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር ለሰጡኝ ማብራሪያ በጣም አመሰግናለሁ። እኔም ለተሰጠኝ እድል እጅግ አመሰግናለሁ። አሁን ጤና ነው አዘጋጅና አቅራቢ ሰለሞን አባት መገናኛ ብዙሃን በጤናችንና ጤና ቀመስ በሆኑ ወይም በጤናችን ላይ ጫና ሊያሳድሩ በሚችሉ የአኗኗር ጠባያችን ለውጦች ላይ ምን ድርሻ አላቸው በሚል ርዕስ ውይይት በቅርቡ በአሜሪካ ድምፅ ተዘጋጅቶ ነበር። ውይይቱ ሲካሄድ በዓለም ዙሪያ በቀጥታ ተሰራጭተዋል። በኢንተርኔትም በትዊተርና በፌስቡክ ብዙዎች ተሳትፈዋል። መድረኩ የተዘጋጀው በዩናይትድ ስቴትስ የዓለም አቀፍ ልማት አስተዳደር ዩኤስኤአይዲ እና በበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ እንዲሁም በአሜሪካ ድምፅ ትብብር ነው። ለአንድ ሰዓት ተኩል በተላለፈው በዚህ መድረክ ላይ የጤና ግንኙነት መጽሔት ወይም ጆርናል ኦፍ ሄልት ኮሚኒኬሽን የወቅቱ እትም ወጥቷል። አዘጋጆቹ ኤሊዛቤት ፎክስ እና ሮበርት ቦልስተርም የመድረኩ ተናጋሪዎች ነበሩ። ውይይቱ በቪኦኤው ዳይሬክተር ዴቪድ ኤንሶር ተከፈተና ባለፈው ዝግጅት እንደጠቆም ነው። የመድረኩ መሪ የአሜሪካ ድምጿ እንዲሚያኬ ሟካልየልየ የመጀመሪያውን ጥያቄ ለሁሉም ተሳታፊዎች አቀረበች። ለጤና ጉዳዮች ሽፋን በመስጠት መገናኛ ብዙሃኑ ምን ያህል ተሳክቶላቸዋል ትላላችሁ? ሲልቪዮ ዋይስቦርድ በዋሽንግተን ዲሲው ጆርጅ ዋሽንግተን ዩኒቨርሲቲ በመገናኛ ብዙሃንና የሕዝብ ጉዳዮች ትምህርት ቤት የድኅረ ምረቃ ጥናቶች ዳይሬክተርና ፕሮፌሰር ናቸው። የመጀመሪያው ተናጋሪ የሆኑት ለጤናችን ይዞታ አጠቃላይ ትርጉም ባላቸው ጠባዮቻችን ላይ መገናኛ ብዙሃን የሚያሳድሩትን ጫና አስመልክቶ ያሉት መረጃዎች የተለያዩ ወይም ድብልቅ መሆናቸውን ጠቁመዋል። ዋናው ግን የጥያቄው አቀማመጥም የራሱ የሆነ ልዩነት ያመጣል። የጤናችንን ሁኔታ ለመለወጥ፣ መሰናክሎችን ለማለፍ መገናኛ ብዙሃን የሚጫወቱት ሚና ምንድን ነው የሚባል ከሆነ መሰናክሎቹን እንፈትሽ። መሰናክሎቹ የመረጃና የእውቀት መጉደል የተዛባ ግንዛቤ በሆኑት መገናኛ ብዙሃኑ ለውጦችን ለማበረታታትና በማስፋፋት በኩል ግዙፍ ሚና ይጫወታሉ። በሌላ አጋጣሚዎች ግን የጤና ችግሮቹ ምንጮች ከጠቀስኳቸው ውጭ የሆኑ እንደሆን ግን መገናኛ ብዙሃኑ ለውጦቹን በማበረታታት ማግለልን የመሳሰሉ ችግሮችን በማስወገድ በኩል ሊንቀሳቀሱ በሚችሉባቸው መንገዶች ላይ በተለየ ሁኔታ ማሰብ ያስፈልጋል። ፕሮፌሰር ዋይስበርድ እንደሚሉት የመገናኛ ብዙሃኑ አሰራር ዘይቤና ውጤታቸው እንደየችግሩ አይነት የተለያየ ነው። ኤሊዛቤት ፎክስ ተከተሉ። ፎክስ በዩኤስኤአይዲ የተላላፊ በሽታዎችና የአመጋገብ ስርዓት ቢሮ ዳይሬክተር ናቸው። ፎክስ የሚመሩት ቢሮ በዓለም ዙሪያ ያሉ የእናቶችና የሕፃናት ጤናን የአካባቢ ጤናን አመጋገብና፣ የጤና ስርዓት ማጠናከሪያን፣ ቲቢን፣ ወባን፣ ኤቪያንና በዓለም ደረጃ የሚሰራጩ የኢንፍሉዌንዛ አይነቶችን ጨምሮ የተላላፊ በሽታዎችን መከላከልና ቀነሳ ስራዎች ይመለከታል ይመራል። በዓለም አቀፍ ጤና ቢሮ ውስጥ ላለፉት አሥራ ሰባት ዓመታት አገልግለዋል። ፎክስ መገናኛ ብዙሃን በጤና ብቻ ሳይሆን በማንኛውም የዕለት ተዕለት የሰዎች ግንኙነቶች ውስጥ ያላቸውን ድርሻ በመጠቆም የተነሱት ኤልሳቤጥ ድርጅታቸው የመገናኛ ብዙሃኑ አስተዋጽኦ የትና መቼ የተሳካ እንደሆነ፣ ለምን እንደተሳካ ተሳካ ያልተሳካባቸውንም አካባቢዎች ሲያጠና መቆየቱን ገልጸዋል። ለዚህም ምክንያቱ ዩኤስኤአይዲ የሚመድበው በጀትና የሚያሰማራው ኃይል ትክክለኛ ቦታ ላይ መቀመጡን ማረጋገጥ አለበትና ነው። ባንዶገን የምግባር ጉዳይ ነው። አንዳንዱ ጠባይ እንዲያው አንዳች ነገር የመፈለግ ጉዳይ ሊሆን ይችላል። ለምሳሌ ልጅን አንዴ ማስከተብ። አንዳንዶች ደግሞ ያኗኗር ዘይቤን የሚመለከቱ ለውጦች ሊሆኑ ይችላሉ። ለምሳሌ በእያንዳንዱ ሌሊት አጎበር ውስጥ ብቻ መተኛት ወይም በእያንዳንዱ የግብረ ሥጋ ግንኙነት ወቅት ጥንቃቄ ማድረግን አለመዝለል ወይም አለመዘንጋት ወይም ደግሞ በሁሉም አጋጣሚዎች የእጅ መታጠብ ልማድ ሊሆኑ ይችላሉ። እናም እነዚያ የምንሰራባቸው የጠባይና የልማድ ለውጥ እንዲገኝ የምንፈልግባቸው አካባቢዎች የትኞቹ ናቸው? ይህንን ማሽተት ማግኘትና እነርሱ ላይ መስራት ይገባናል። ሚስ ኤሊዛቤት ፎክስ ካነሷቸው ጉዳዮች አንዱ በእርሳቸው አዘጋጅነት በዕለቱ በወጣው የጤና ግንኙነት መጽሔት ውስጥ ለ25 ዓመታት የተካሄዱ የመገናኛ ብዙሃን ክትትልና ጥናቶችን ውጤቶች የያዙ መረጃዎች ይገኙባቸዋል። እናም መገናኛ ብዙሃን በጤና ባህሪያችን ለውጥ ላይ ትርጉም ያለው ጫና አላቸው። እንዴታ! በመጪ ጤና እንመለሳለን። E n că vi o የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ25 ና በ31 ሜትር ባንዶች በየቀኑ ከሚስወሳት ጀምሮ በሚያስተላልፈው ስርጭት በዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናቸው አሉላ ከበደ ና አዲሱ አበበ፣ አቀናባሪያችን ንጉሱ ታምሬ፣ የቴክኒክ መሀንዲሱ ደግሞ አልሳንቶስ እና በዚህ ተሰናበት። የትግርኛው ስርጭት ይቀጥላል። አድማጮች፣ በእኛ በኩል ሰላም፣ ደህና አደረው Thank